ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ጥር 1 2012 ዓ ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ቆንጅታዬ ለዜናው አብራኛለች። ኢትዮጵያ ግብፅና ሱዳን በሕዳሴ ግድብ ላይ አዲስ አበባ ያካሄዱት የሦስትዮሽ ውይይት የመጨረሻ መግባባት ላይ ሳይደርስ ተበትኗል። የምሽቱ አብይ ርዕሳችን ነው። ሰዎች በአጠቃላይ ይሄ ከኢትዮጵያ የውሃ መጠቀም መብትና ያለመጠቀም መብት ጋር የተያያዘ አይደለም። ግድብ ነው የምንሰራው። ስለ ግድቡ ሙሌት ብቻ ነው። ስለ ውሃ አጠቃቀም መብት የመሳሰሉት ነገሮች ትናንትም እየተጠቀምን ነው፣ ዛሬም ወደፊትም እንጠቀማለን። ያንን መብት የሚሸረሽር አይደለም። ዶክተር ስለሺ በቀለ የውሃ የመስኖና የኤሌክትሪክ ኃይል ሚኒስትር ናቸው። በአብይ ርዕስ ይመለሳሉ። ለአርዕስተ ዜናው ቆንጭ ጤና ያስጥልኝ። እንደምናምሽታችኋል አድማጮች። ለዛሬ ካሉን ዜናዎች መካከል የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የኖቤል የሰላም ሽልማትን የተመለከተ ቃል በአንድ የፖለቲካ ቅስቀሳ ንግግራቸው ላይ ተናግረዋል። አጠር ያለ ዘገባ ይኖረናል። የሶማሊያ ፕሬዚደንት አስመራ ጉብኝት ላይ ይገኛሉ። አፍሪኮም የዩናይትድ ስቴትስ የአፍሪካ እዝ ሶስት አሜሪካውያኖች ወደ ተገደሉበት ወደ ኬንያ ማንደቤ ምርመራ የሚያካሂዱ ሹማምንት ልኳል የሚሉትና ሌሎችም አሉን። አመሰግናለሁ ቆንጂት። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ክቡራትና ክቡራን፣ ብርሃን ኃይሉ ስርጭቱን ትመራለች። ጆ ጊል በስቱዲዮ የቴክኒክ መሣሪያዎች ላይ ይገኛል። የሰዓቱን ዋና ዋና የዓለም ዜና ቆንጂት አሰማናለች አሁን ኢትዮጵያ ግብፅና ሱዳን በህዳሴ ግድብ ዙሪያ በአዲስ አበባ ያካሄዱት የሶስትዮሽ ውይይት የመጨረሻ መግባባት ላይ አልደረሰም። የውሃ አሞላልና አለቃቀቅ እንደዚሁም የድርቅ አስተዳደር መርህ ያለ ስምምነት የቀጠሉ ጉዳዮች መሆናቸውን የኢትዮጵያ የውሃ የመስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ኢንጂነር ስለሺ በቀለ ለአሜሪካ ድምፅ አብራርተዋል። ዩናይትድ ስቴትስና የዓለም ባንክ በውይይቶቹ በታዛቢነት እንዲሳተፉ መስማማት ጥቅምን አሳልፎ መስጠት እንደሆነ ተደርጎ የሚናፈሱ መረጃዎችን አጣጥለዋል ሚኒስትሩ። በአብይ ርዕስ ዜናውን ይዘን እንመለሳለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትናንት ሐሙስ ማታ ኦሃዮ ክፍለ ግዛት ቶሊዶ ከተማ ውስጥ የፖለቲካ ቅስቀሳ ባካሄዱበት ህዝባዊ ስብሰባ የኖቤል የሰላም ሽልማትን በተመለከተ ተናግረዋል። ስለ ኖቤል የሰላም ሽልማት ልንገራችሁ። ስምምነት አደረጉ አንዲት ሀገር አዳንኩ። ከዚያ ለዛች ሀገር መላ ሀገሪቱን በማዳናቸው የኖቤል የሰላም ሽልማት ይሰጣቸዋል ሲባል ሰማሁ። ከዚያ እኔም ምን እኔስ ያደረግሁት ነገር አለ አልኩ። አዎ ያው ታውቃላችሁ እንደዚያ ነው እስካወቅን ድረስ ዋናው እርሱ ነው ሲሉ ነው ፕሬዚደንቱ የተደመጡት የኖርዌዩ የኖቤል ኮሚቴ የ2019ን የሰላም ሽልማት ለኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለሰላምና ለዓለም አቀፍ ትብብር ባደረጓቸው ጥረቶች በተለይም ሀገራቸው ከአጎራባች ኤርትራ ጋር የነበራትን የድንበር ግጭት ለመፍታት ወሳኝ እርምጃ በመውሰዳቸው እንደሸለማቸው የሚታወቅ ነው። በዚህ በፕሬዝደንቱ አስተያየት ላይ ከጠቅላይ ሚኒስትር አብይ አህመድ ጽሕፈት ቤት አስተያየት ለማግኘት ዘጋቢያችን እየሞከረ ነው። የሶማሊያ ፕሬዚዳንት ሞሐመድ አብዱላሂ ሞሐመድ የሁለት ቀናት ጉብኝት ለማድረግ ዛሬ አስመራ ገብተዋል። የሁለትዮሽ ግንኙነትና ለሁለቱ ሀገራት አስፈላጊነት ባላቸው የቀጠናውና አህጉራዊ ጉዳዮች ላይ ጥልቅ ውይይት አድርገዋል። ሁለቱ መሪዎች ሐምሌ 2010 በአስመራ ስምምነት ከተፈራረሙ በኋላ ግንኙነታቸው ትልቅ እርምጃ እያሳየ መሆኑንም ተገንዝበዋል። በኤርትራ ኢትዮጵያና ሶማሊያ መካከል የተደረሰው የሶስትዮሽ ስምምነት በጥሩ ሁኔታ እየሄደ እንደሆነ ጠቅሰው የሁለትዮሽ ግንኙነትና የሶስትዮሽ ትብብር እንዲሁም ለቀጠናው ውህደት ሲያደርጉት የነበረውን ጥረት በከፍተኛ ደረጃ ለመቀጠል ተስማምተዋል ፕሬዚደንት ኢሳያስና ፕሬዚደንት መሐመድ አብዱላሂ የሶማሌን ጉዳይ በተመለከተ ውይይት ያደረጉ ሲሆን በውይይታቸውም በሶማሌ ሰላም መረጋጋትና እድገትን ለማስፈን እየተካሄደ ያለው ጥረት ወደፊት እየተጓዘ ቢሆንም ሶማሌ ሙሉ በሙሉ በሁለት እግሯ የምትቆምበት ደረጃ ላይ ለመድረስ ግን ጥረቱ እንዲቀጥል ሀገራዊ ተቋም መገንባት በተለይ ደግሞ በመከላከያና ጸጥታ እንዲሁም የኢኮኖሚንና የመሰረተ ልማትን ዳግም ለማንሰራራት በይበልጥ እንዲሰራ፣ ይህን አላማ ለማሳካት ደግሞ ሁለቱ ሀገራት ሲያደርጉት የነበረው ጥረት በእጥፍ እንዲያይል ተስማምተዋል። ሁሉም የሶማሌ ወዳጆችና አጋሮች የሶማሌ ሕዝብ ቅድሚያ በሚሰጠው የሶማሌ ተቋማትና ብሔራዊ አቅምን የማጠናከር ትብብር እንዲያደርጉ ሁለቱ መሪዎች ጥሪ አስተላልፈዋል። በዚህ የመጀመሪያ ውይይታቸው የሶማሌ ፕሬዝዳንት መሐመድ አብዱላሂ ኤርትራ ለሶማሊያ እያደረገች ስላለችው ታሪካዊና ጠንካራ ወዳጅነት ላይ የተመሰረተ ትብብር ምስጋናቸውን አቅርበዋል ይላል ከኤርትራ የማስታወቂያ ሚኒስቴር የተገኘው መረጃ። ብርሃነ በረኸ ለአሜሪካ ድምጽ ከአስመራ። ብርሃን እናመሰግናለን። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በዚህ ሳምንት ኬንያ ማንደ ቤይ ላይ ሶስት አሜሪካውያን በአልሸባብ ጥቃት በተፈጸመው ግድያ ዙሪያ ምርመራ እንዲካሄድ የዩናይትድ ስቴትስ የአፍሪካ እዝ አፍሪኮም አዟል። ሁለት ከፍተኛ ጀኔራልም ጀነራሎችም ወደ ስፍራው ተልከዋል። የአፍሪካም ዋና አዛዥ ጀነራል ስቴፈን ታውንሰንድ በቦታው ያለውን ሁኔታ ተገምግሞ ወታደሮቹ ተልእኳቸውን ለማሳካት የሚያስፈልጋቸው ግብአት ሁሉ ይኖራቸው እንደሆነ ማረጋገጥ እፈልጋለሁ ነው ያሉት። የእዙን አፍሪካ ቀንድ እንቅስቃሴዎች የሚቆጣጠሩት ጀነራል ማይክል ቱሬሎና የእዙ የሎጂስቲክስ ዲሬክተር ብርጌዴር ጀነራል ሌናርድ ኮሲንስኪ ትናንት ካምፕ ሲምባ የተባለውን የጦር ሰፈርና የማንዳ ቤይ የአየር ማረፊያ ጎብኝተዋል። ባለፈው እሁድ ቁጥራቸው ወደ ሀያ የሚጠጋ የአልሸባብ ታጣቂዎች በአውሮፕላን ማረፊያው ላይ ባደረሱት ጥቃት አንድ አሜሪካዊ ወታደር ጨምሮ ሶስት የዩናይትድ ስቴትስ የመከላከያ ሚኒስቴር ባልደረቦች እንደተገደሉ ይታወሳል። ስፍራው የኬንያና የዩናይትድ ስቴትስ ጸረ ሽብርተኛ ኃይሎች የሚጠቀሙበት ነው። የደቡብ ሱዳን ተቀዳሚ ምክትል ፕሬዝደንት ታባን ዴንጋይ ሰብአዊ መብት ረገጣ ፈጽመዋል ያሏቸውን ውንጀላዎች አስተባበሉ። ዩናይትድ ስቴትስ ማዕቀብ መጣሏንም ነቅፈዋል። የዩናይትድ ስቴትስ የገንዘብ ሚኒስቴር የማዕቀቦች ጉዳይ ክትትል ክፍል ከትናንት በስቲያ ረቡዕ በታባን ዴንግ ላይ ማዕቀቦች የጣለባቸው ሁለት ታዋቂ የሰብአዊ መብት ተሟጋቾች እንዲገደሉ አዘዋል። የደቡብ ሱዳን የሰላም ሂደት እንዲሰናከልም ሞክረዋል ሲሉ ባለስልጣናቱ ወንጅለዋቸዋል ከዚህም ሌላ ዴንግ ተቃዋሚዎችና በግጭቱ ምክንያት የተፈናቀሉ የኑዌር ብሔረሰብ አባላትን ለመከፋፈል ሲሰሩ ነበር በማለት ከሰዋቸዋል ይህን ድርጊት የፈጸሙት በፕሬዝደንት ሳልቫኪር መንግስት ውስጥ ያላቸውን ቦታ ለማጠናከርና ተቃዋሚዎችን ለማሸማቀቅ እንደሆነ ነው የዩናይትድ ስቴትስ የገንዘብ ሚኒስቴር እቀባውን የጣሉባቸው ዴንግ ማዕቀቦቹን አሳዛኝና መሰረተ ቢስ ሲሉ ነቅፈዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ካለ ምክር ቤቱ ይሁንታ ኢራን ላይ ከእንግዲህ ጥቃት ማካሄድ እንዳይችሉ የሚገድብ ውሳኔ በተወካዮች ምክር ቤት አልፏል። በአብላጫዎቹ ዲሞክራቶች የሚመራው የተወካዮች ምክር ቤት ውሳኔውን በፓርቲ መስመር ያሳለፈው 224 በ 194 ተቃውሞ ነው። ሶስት የሪፐብሊካን ፓርቲው አባላት ከዲሞክራቶቹ ወገን ሆነው ድምጻቸውን ሰጥተዋል። መወሰኛው ምክር ቤት ደግሞ በተመሳሳይ ውሳኔ ላይ በሚቀጥለው ሳምንት ድምፅ ይሰጥበታል። የተወካዮች ምክር ቤቱ ዲሞክራቶች ውሳኔውን ያቀረቡት ባለፈው ሳምንት ፕሬዚደንት ትራምፕ የኢራኑ አብዮታዊ ዘብ ምርጥ የኩርስ ሰራዊት አዛዡ ጀኔራል ቃሲም ሱሌይማኒን በድሮን ጥቃት እንዲገደሉ ማዘዛቸውን ተከትሎ ነው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ። ቆንጂት ለዓለም ዜና ለግማሽ ሰዓት ሳርእስተ ዜናና ለማጠቃለያው ደግሞ እንጠብቅሻለን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ1240 ኪሎሄርዝ በ31 ሜትር ባንድ በ9485 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ጥር 1 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ትችላላችሁ። ክቡራትና ክቡራን፣ ህወሓት በለውጡና በውህደቱ ጉዳይ ላይ የሰነዘራቸውን ትችቶችና ያቀረባቸውን ውንጀላዎች ተረት ተረት ሲል ብልጽግና ፓርቲ አጣጥሎታል። ማፈን፣ መግደል፣ ግርሻ፣ ሌሎች ነገሮች እንደነበሩ ኢህአዴግም እነሱ ባሉበትም ከምድር በላይ ከሰማይ በታች ያሉ ችግሮች ተዘርዝሮ ወጥቶ ህዝቡንም ጭምር ይቅርታ የተጠየቀበት ሁኔታ ዛሬ እንደ አዲስ ማቅረብ በራሱ ፍት ይችል አይደለም። አቶ አወሉ አብዲ ናቸው፣ የሰማችኋቸው የብልጽግና ፓርቲ ቃል አቀባይ ናቸው። በፌዴራል መንግስት የተለያዩ የሥልጣን ደረጃዎች ላይ የሚገኙ የህወሀት አባላት የሆኑ ተሿሚዎች በያዙት ኃላፊነት እንደሚቀጥሉ ተናግረዋል። አቶ አወሉ በዚህ ምሽት ይዘናቸዋል። አሁን የዕለቱን አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ኢትዮጵያ፣ ግብፅና ሱዳን በህዳሴ ግድብ ጉዳይ አዲስ አበባ ውስጥ ያካሄዱት ውይይት የመጨረሻ መግባባት ላይ ሳይደርስ ተበትኗል። የውሃ ሞላልና አለቃቀቅ እንዲሁም በየድርቅ ሁኔታ ሥራ አመራር መርህ ያለ ስምምነት የተንጠለጠሉ ጉዳዮች መሆናቸውን የኢትዮጵያ የውሃ የመስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ስለሽ በቀለ ለአሜሪካ ድምፅ ተናግረዋል። ዩናይትድ ስቴትስና የዓለም ባንክ በውይይቶቹ በታዛቢነት እንዲሳተፉ መስማማት ጥቅምን አሳልፎ መስጠት እንደሆነ ተደርጎ ከሚሰሙ አስተያየቶች ጋር ሚኒስትሩ አይስማሙም። ዶክተር ስለሺ የሥራ መልቀቂያ አስገብተዋል ተብሎ የተናፈሰውም ውሸት ነው ሲሉ አስተባብለዋል። ፌክ ኒውስ ነበር ብለዋል። በድጋሚ እስክንድር ፍሬው ተከታዩን ዘገባ ይዟል። ኢትዮጵያ፣ ግብፅና ሱዳን ለሁለት ቀናት በአዲስ አበባ ያካሄዱት ውይይት በተለይ በሁለት የመጨረሻ ጉዳዮች ላይ ያተኮረ እንደነበር ተገልጿል። ሁለቱ ዋነኛ ጉዳዮች የግድቡ አሞላልና ውሃ አለቃቀቅ እንደዚሁም የድርቅ ጊዜ የውሃ አለቃቀቅ ጉዳይ መሆናቸውን የኢትዮጵያ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ኢንጂነር ስለሺ በቀለ አስታውቀዋል። ሚኒስትሩ ዶክተር ኢንጂነር ስለሺ በቀለ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ ግድቡ በስንት ዓመት ይሞላ በሚለው ሀሳብ ላይ ግብፅ በድርድሩ ሲራመድ ከቆየው የተለየና በሰንጠረዥ የተዘጋጀ አዲስ ሀሳብ ይዛ መቅረቧን አስረድተዋል። በሳይንሳዊ መንገድም ደግሞ ጥናቱ የተደረገው ምርምሩ የተደረገው ሞዴል ተሰርቶ በትክክል የታየ ነገር ነው። ከ ከስድስት ከሰባት ዓመት የሙሌት ጊዜ ጉልህ ተጽዕኖ በማያመጣ መልኩ ግድቡ መሞላት ይችላሉ። በአጠቃላይ ይሄ ከኢትዮጵያ የውሃ መጠቀም መብትና ያለመጠቀም መብት ጋር የተያያዘ አይደለም። ግድብ ነው የምንሰራው። ስለ ግድቡ ሙሌት ብቻ ነው። ስለ ውሀ አጠቃቀም መብት የመሳሰሉት ነገሮች ትናንት እየተጠቀምነው እየተጠቀም ዛሬም ወደፊትም እንጠቀማለን። ያንን መብት የሚሸረሽ አይደለም። በፕሪንሲፕል ደረጃ በአፋቸው እነሱም ያንን የመከላከል ሀሳብም አቅርበው አያውቁም። አሁን ትጠቀማላችሁ ወደፊት ትጠቀማላችሁ ነው። ግብፅ ከ20 እስከ 21 ዓመት እንዲፈጫለች ሙሌቱ፣ ኢትዮጵያ ደግሞ እስከ ሰባት ዓመት እንዲሞላ ነው ፍላጎቷ። ቀጥታ ጥያቄ አይደለም። በሰንጠረዥ ውስጥ ያለውን እኛ እንደ ቴክኒካል ሰንጠረዥን በደንብ ኢቫሉዌት ስናደርገው ምን ያህል ጊዜ ይፈጃል፣ በዚህ ሰንጠረዥ መሰረት ከሞላን ካለን ከ12 እስከ 21 ዓመት እነሱ ባቀረቡት ሰንጠረዥ። ይሄ አስበውበት ይሁን ወይም ለተንኮል ብቻ ያን አምጥተዋል፣ የማያዋጣ ነው። አይሆንም በቃ አይሆንም፣ አይሆንም። ምክንያቱም ምክንያት አይኖረውም። ከዛ በላይ ኤክስቴንት ለማድረግ ከእኛ በኩል ማለት ነው። ችግር ከመጣ በእርግጥ ችግሩን ለመቋቋም በጋራ እንሰራለን። ትብብር ማለት ያ ነው እንጂ ትዕዛዝ አይደለም ማለት ነው። ስለዚህ ይሄ እንደማያስኬድ እነሱም አስረድተናቸዋል እስከ መጨረሻ። በውይይቱ ልዩነት የተፈጠረበት ሌላ ነጥብ የድርቅ አስተዳደር መርህ መሆኑንም ሚኒስትሩ አብራርተዋል። እናም በምን አይነት የድርቅ ጊዜ ምን ያህል የውሃ መጠን ይለቀቅ የሚለው ሀሳብም ከመጨረሻ ስምምነት ላይ አልተደረሰበትም። ኢትዮጵያ፣ ግብጽና ሱዳን በሚያካሂዱት የሶስትዮሽ ውይይት ዩናይትድ ስቴትስና የዓለም ባንክ የገንዘብ ሚኒስትር ስቲቨን ምኑሽን እና የዓለም ባንክ ፕሬዚዳንት ዴቪድ ማልፓስ በተገኙበት ባለፈው ኅዳር በዋሽንግተን በተካሄደው ስብሰባም ነው አሁን ለቀጠሉት ውይይቶች የጊዜ ሰሌዳ የተዘጋጀው። ኢትዮጵያ ዩናይትድ ስቴትስና የዓለም ባንክ በታዛቢነት እንዲሳተፉ መስማማቷን ጥቅሟን አሳልፋ እንደሰጠች የቆጠሩ አንዳንድ ወገኖች አልጠፉም፣ በማኅበራዊ ሚዲያም ትችቶችን ሲሰነዝሩ ቆይተዋል። የውሃ መስኖና ኤሌክትሪክ ኃይል ሚኒስትርና የኢትዮጵያ ተደራዳሪዎች ቡድን መሪ ዶክተር ኢንጂነር ስለሺ በቀለ ግን ትችቶቹን አጣጥለዋል። እኔ እስካሁን ካየሁት የአሜሪካ የሚሆን የዓለም ባንክ ዝም ብሎ የሚጻፈው ነገር አይደለም። አንደኛ ስንደራደር፣ ቀድሞ ነገር ዲስክሬዲት ማድረግ እኮ ነው፣ አንድን የሀገርን ኢንተረስት ጠብቆ ሊተቀን ለሚሟገትን ሰው አሜሪካ ስለመጣ ወርልድ ባንክ ስለመጣ የራስን ኢንትረስት አሳልፎ ይሰጣል የሚባል ነገር የለም። ፕሪንስፕል በሆነ መሰረት ላይ ነው እነሱም መርህባለች እንዲያርጉ እንዲያታርጉ አይሉም። መጀመሪያውኑ አሜሪካ ሦስቱንም ሀገሮች በሚጋብዝበት ጊዜ እኛ እንደምንገምተው ያው ቅድሚያ ግብጽ ጥያቄውን አቅርባ ሊሆን ይችላል። አሸማግሉን ስንሄድ አክብረናችን የመጣ ነው ማሸማገል ግን አንቀበልም ነው አቋማችን። ያን አቋም አክብረው፣ ስለዚህ እንዴት እናግዛቸው ኦብዘርቨር ሆናቸው ከፈለጋቸው ቁጭ ብላቸው ተመልከቱ፣ ታዛቢ ማለት ነው። ታዛቢ ያንን በዛ ስታተስ አብረውን ቁጭ ብለዋል። ዋሽንግተን ይህንኑ ውጤቶችን አብረን ለማየት በውጭ ጉዳይ ሚኒስትሮች ደረጃ እና ሌሎች ስትራቴጂካዊ ቀጠናውን የአካባቢውን ሁኔታ አብረን ለማየት እንድንችል ሌሎች የልማት ጉዳዮችን በጋራ እንድናይ ሶስት ተጨማሪ ስብሰባዎች ዋሽንግተን ላይ እናደርግ የሚል ስምምነት አለን። በዛ መንፈስ ነው እና ይሄ ከወርልድ ባንክም ከዓለም ባንክ ወይም ከትሬጀሪ ሴክሬታሪ ከአሜሪካ የሚላኩ ሰዎች አሉ። ቁጭ ብለው ነው የሚያዳምጡ። አሜሪካ የገንዘብ ሚኒስትር እና እነኚህ ታዛቢ ናቸው እንጂ አሸማጊዎች አይደሉም። ምንም አይነት ስቴትመንት እንኳን አይሰጡም። ቁጭ ብለው ነው የሚያዳምጡ። የታዛቢዎች መኖር እንዲያውም አዎንታዊ ሚና እየተጫወተ መሆኑን ነው ሚኒስትሩ የሚናገሩት። አንደኛ በፊት ዝም ብሎ ሁሉም እንደፈለገ የሚናገረው፣ ትንሽ ታዛቢ ባለበት የምትናገረው ሌላ ነው። ስለዚህ ዲስፕሊን ሆነን ተገቢው መንገድ ብዙ ርቀት መሄድ እንድንችል አድርጎናል። ኢትዮጵያ ቀድሞ ነገር ለምን ሄደች የሚልም ሰው አለ። ምንም ችግር የለውም። ፓርትነሮቻችን ናቸው ናቸው። አብረን በብዙ የልማት ስራዎች አብረን እንሰራለን። በብዙ የአካባቢ ጉዳዮች ላይ አብረን እንሰራለን። አይ አንሄድም ማለት እኮ የምንደብቀው ነገር አለ ማለት ነው። ማንም ይጥራው፣ ማንም ቀርቦ ማርስም ላይ እንጠራ፣ ዓለም ላይ ምንም የሚያሳፍርን ነገር የለም። ትክክለኛ የሆነ መረጃ ይዘን ትክክለኛ የሆነ ሳይንስ መሰረት አድርገን የራሳችንን ጥቅም የማስከበር ጉዳይ ነው። አንድ ጥያቄ ላንሳ። ሶሻል ሚዲያ ከነሱ አይቀር። በአጭሩ የሚመልሱልኝ፣ እርስዎን በግል በተመለከተ መልቀቂያ አስገብተዋል፣ በሚኒስትርነት ላለመቀጠል የሚል መረጃም ተሰራጅቶ ነበር አንድ ሰሞን። ይሄ እውነት ነው? በዚህ ላይ አጭር መልስ ከሰጥ። መልቀቂያ ላስገባ? እኔ የጻፍኩት መልቀቂያ የለም። ከፕራይም ሚኒስትር ጋር ውይይት አድርገናል። በእንዲህ አይነት ጉዳዮች ምንድነው ነው እንግዲህ ያው እንደምታውቀው የመጣሁት ከዩናይትድ ኔሽንስ ነው። የወሰድኩት ጊዜ ሶስት አመት ጊዜ ነው። በዚያ ዙሪያ ውይይት አድርገናል። ሶስት አመት እየሞላኝ ነው። ለሶስት አመት ነበር የመጡት ሲመጡ ለሶስት አመት በቦታው ላይ ለማገልገል በሚኒስትርነት አገልግዬ አንዳንድ አስቸጋሪ ነገሮች ስለነበሩ እነኛን የኔን ኮንትሪቢዩት ለማድረግ ኮሚትመንት ወስጄ የመጣሁበት ነው ይህን ተወያይቻለሁ። ያም በምወያይበት ጊዜ አሁን ካሉት አስቸጋሪ ሁኔታዎች ይህ ብዙ የተወሳሰቡ ነገሮች መስመር ባልያዙበት ሁኔታ መልቀቁ ተገቢ እንዳልሆነ ሁለታችንም አምነንበት የተሆነው ነገር ነው። እርስዎም ክቡር ጠቅላይ ሚኒስትሩም ተስማምታችሁ እንጂ እኔ መልቀቂያ በእጄ ጽፌ ልልቀቅ ብዬ አላስገቡም። እና ስለዚህ ለሶስት ዓመት ነበር አሁን አራዝን መውታል። ማለት ያለው ሀገሬ እስከምትፈልገው የእኔ ሰርቪስ እስከምትፈልግ ድረስ እኔ ኢንዲቪዥል ላይ እሱ ግለሰብ ነው። አገልግሎቱን እስከፈለገች ድረስ አገሪቷ አገሪቷ ቀጥላለሁ። የሌሎች ደግሞ አዳዲስ ጥሩጥሩ ሀሳብ ደግሞ ያለው ከኢነርጂው ብቻ ሳይሆን ከግድቡ ብቻ ሳይሆን ሌሎች በርካታ ጥሩጥሩ ሀሳቦች አሉ። መሬት ላይ እያወረድ ነው ያለነው እነኚህን በጥሩ ሁኔታ መስመር ከያዙ በኋላ ደግሞ ሌላ አዲስ ሀሳብ ያለው መጥተው ደግሞ አገሩን ይገነባል፣ ያግዛል፣ ግንባታ ውስጥ ይሳተፋል፣ እነኛን ጥሩ ጥሩ ሀሳቦች ወደ ተግባር ይለውጣል። አገር የምታድገው ህዝቦቿ የተወሰነ ነገር ላይ እውቀት ያላቸው በእውቀት መሰረት አስተዋጽኦ ሲያደርጉ የሂዩማን ካፒታል ወይም የሰው ሀይልን የመጠቀም ብቃት እየተሻሻለ ይሄዳል። ለውጥም የሚመጣው እድገትም የሚመጣው ከዛ ነው። ሌሎች ሀገሮችን ብንወስድ እነ ቻይና፣ ጃፓን መን በአብዛኛው እኮ ሰዎቻቸውን ወደ ውጭ ይልካሉ። የውጭ ኤክስፒሪየንስ እንዲያገኙ ያደረጋሉ እንዲማሩ ያደረጉና መልሰው ሀገራቸው ዲያስፖራ የሚባለው ኮሚኒቲ ተመልሶ ነው ሀገሩን የገነባው። እዚህ እንደ ግለሰብ የእኔ ጥቅም ፎር ኤቨር ቢቀርም ችግር የለውም ከተባበሩት መንግስታት ነው የመጡት። በፊትም ውስኜ ነው። ደሞዜን ትቼ ነው ልጆቼን በነበሩበት ስታንዳርድ ለማስተማር የምከፍለው ዋጋ አለ። ከሴቪንጌ ያ ሲያልቅ ደግሞ አቅሜ ያልቃል። ያን ጊዜ የምተወ ነገር ይሆናል ማለት ነው። ሌሎች አማራጮችን ፈልጋለሁ። ሌላ ሰው ደግሞ ይተካል። እና ብዙ ሰው አለ፣ ከስርም ደግሞ እየተዘጋጀ ያለ በርካታ ሰው አለ እና ሊደርሽፕ ላይ በእኛ ሴክተር ላይ ወደፊት ብዙ ችግር ያጋጥመን የሚል እምነት አለ። የኢትዮጵያ የግብፅና የሱዳን የውጭና የውሃ ሀብት ሚኒስትሮች የፊታችን ሰኞ በዋሽንግተን እንደሚገናኙ ይጠበቃል። በዋሽንግተን ውይይትም ቢሆን ኳሱ ያለው በግብፃውያኑ ሜዳ ነው ብለዋል የኢትዮጵያው ሚኒስትር ዶክተር ኢንጂነር ስለሺ በቀለ ከኢትዮጵያ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ኢንጂነር ስለሺ በቀለ ጋር ያደረኩት ቃለ ምልልስ ሰፋ ያለ ነው። በሌላ ዝግጅት ይቀርባል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድር ለዘገባው። ወደ ተከታዩ የመጽሔት ዘገባ እናልፋለን። ሐዋሳ ዩኒቨርሲቲ ውስጥ በግል ጸብ ተነሳ በተባለ ሰበብ አንድ ተማሪ በስለ ተወግቶ መሞቱን ዩኒቨርሲቲው አስታውቋል። አርባ አራት ተማሪዎች ተጠርጥረው በቁጥጥር ስር መዋላቸው ተገልጿል። የመማር ማስተማር ሂደቱ ግን ቀጥሏል። ከዩኒቨርሲቲው ተማሪዎች መማክርትና ከዩኒቨርሲቲው ፕሬዚደንት ጽህፈት ቤት ያገኘውን መረጃ አካቶ ዮናታን ዘብዲዮስ ከሐዋሳ ተከታዩን ዘግቧል። በአዋሳ ዩኒቨርሲቲ በሁለት ተማሪዎች መካከል ተፈጥሮ ነበር በተባለ የግል ግጭት የዩኒቨርሲቲ የአንደኛ ዓመት የተፈጥሮ ሳይንስ ተማሪ ሱራፌል ሰለሞን ጸጋይ ትላንት ምሽት አራት ሰዓት ተኩል አካባቢ በስለት ወግቶ መገደሉ ነው የዩኒቨርሲቲ ፕሬዚዳንት ጽህፈት ቤት ኃላፊ አቶ አየለ አዳቶ የተናገሩት። የተፈጠረው ነገር እጅግ በጣም አሳዛኝ ነው። በእኛ ዩኒቨርሲቲ ብቻ ሳይሆን በእኛ ሀገርም መሆን የሌለበት ድርጊት ነው የተፈጸመው ዩኒቨርሲቲው እጅግ በጣም ጥልቅ ሐዘን ነው የተሰማው። አንድ እንድታወቅ የሚፈልገው ነገር በዚህ አጋጣሚ ችግሩ የተከሰተው ከጸጥታ ኃይሉም ከዩኒቨርስቲ በተቀናጀ ኮሚቴ እየተጣራ ያለው እና አሁንም የደረስንበት የሁለት ተማሪዎች ግጭት ነው፣ እርስ በርስ ነው እንጂ ከማንም ብሔር ከጎሳ ጋር የተገናኘ አይደለም። በእርግጥ የሞተው ልጅ ከአማራ አካባቢ የመጣ ልጅ ነው። ግጭቱ ግን የነበረው በሁለት ተማሪዎች መካከል የተከሰተ ነው። ይህንን ተማሪዎች ራሳቸው ከአማራ አካባቢ የመጡትም ከኦሮሚያ አካባቢ ከዚሁም የመጡ ተማሪዎች እያረጋገጡን ነው። በዛ ሰበብ ለሌላ የተነሳሳ ተማሪ የለንም። እስካሁን ድረስ በወንጀሉም እጃቸው አለ የተባሉ አርባ አራት ተማሪዎችና ግድያውን በቀጥታ ፈጽሟል የተባለውን አንድ ተማሪ በቁጥጥር ስራ ውሎ ምርመራ የተደረገበት መሆኑም ተናግሯል። ተጨማሪ ችግሮች እንዳይከሰቱ የማረጋጋት ስራ እየሰራ ነው ያለ ነው። ይህን የማረጋጋት ስራ ባይዘወይ እየተሰራ ያለው በዩኒቨርሲቲው አመራር እና ሰራተኛ ብቻ ሳይሆን በተማሪዎች ጭምር ነው የተሰራ ያለው ከጸጥታ ኃይሉ ጋራ በመቀናጀት ሁለተኛው እጃቸው አለበት የተባለውና የሚጠረጠሩ በአሁኑ ጊዜ በዛው ዶርም አካባቢ ብሎክ አካባቢ የሚያሉ በጥቆማም፣ ከአርባ በላይ ተማሪዎች ወደ አርባ አራት ተማሪ በቁጥጥር ስር ብሎ ምርመራ እየተደረገ ነው ያለው። ድርጊቱ ከተፈጸመ በኋላ የዩኒቨርሲቲው ከፍተኛ አመራሮች፣ የጸጥታው ኃይል፣ የከተማው ፖሊስ፣ የክልሉ ኮማንድ ፖስትና ፌዴራል ፖሊስ የግቢውን ደህንነት የማስጠበቅና ወንጀለኞችን በህግ ጥላ ስር በማዋል የመመርመር ስራ የተሰራ መሆኑን አስረድተዋል። የሞተው ተማሪ አስክሬን ከአዋሳ ሪፌራል ሆስፒታል ወጥቶ ለፎረንሲክ ምርመራ አዲስ አበባ ሚኒክ ሆስፒታል ከገባ በኋላ ምርመራው እንዳለቀ አስክሬኑ ለቤተሰቡ መላኩንም ተናግሯል። ወንጀሉን መፈጸማቸው በምርመራ የሚረጋገጥባቸው ተማሪዎች በወንጀል ህግና በዩኒቨርሲቲው ስነ ምግባር ደንብ አስተማሪ እርምጃ እንደሚወሰድባቸው የተናገሩት የአዋሳ ዩኒቨርሲቲ የፕሬዚዳንት ጽፈት ቤት ኃላፊ አቶ አየለም ከዩኒቨርሲቲ አስተዳደርና አካዳሚክ ክፍል ልዩ አጣሪ ኮሚቴ ተቋቁሟልም ብሏል። በአሁኑ ጊዜ ቅድም እንዳልኩ ከአካባቢ ማህበረሰብና ከጸጥታ ኃይሉ ጋር ተቀናጅተን እየሰራ ነው ያለ ነው። አልሬዲ ቀጣይ ደግሞ አጠቃላይ ከተማሪዎቻችን ጋር ውይይት የሚዳረግበት ሂደት ይኖራል። ከተፈጠረው ችግር ጋር በተያያዘ ከተማሪዎች ጋር ውይይት መጀመሩንም ተናግሯል። ከወንጀሉ ጀርባም የሚንቀሳቀስ የፖለቲካ አጀንዳ ያለው ኃይል መኖሩንም እንደሚጠራ どう አቶ አየለ ተናግሯል። የዩኒቨርሲቲው ተማሪዎች ህብረት ጽህፈት ቤት ኃላፊ ተማሪ በረከት አድሱ በተማሪዎቹ መካከል የቆየ ጥል እንደነበረ ተናግሮም ለተፈጸመው የግድያ ወንጀልም መንስኤው የግል ጸብ ነው ብሏል። ትናንት እለት በጊቢያችን የተከሰተው ነገር የተማሪዎች የግል ጸብ ነበር። ከዚህ በፊት አንዳንድ አለመግባባቶች በልጆቹ መካከል ነበረ። ያ ቆይቶ ነው ልጁን ወደ ግድያ ያመራውና ተማሪ እንደዚህ ያደርጋል ወይ? ተማሪ እንደዚህ አይነት ጩቤ ይዛል ወይ? እውነት ተማሪስ ህይወት ያለው ሰው ላይ ሰው ሁኖ ያደረጋሉ ይህ ጥያቄዎች ነ። ወራትን ያስቆጠረው በከፍተኛ ትምህርት ተቋማት የተፈጠረው አለመረጋጋቷንም ቀጥሏል እስካሁን በሳይንስ ና ከፍተኛ ትምህርት ተቋማት በተፈጸመው አለመረጋጋት ከአስር በላይ ተማሪዎች የተገደሉ ሲሆን ከወንጀሉ ጀርባ የተደራጀ ኃይል መኖሩን የሳይንስ ና ከፍተኛ ትምህርት ተቋማት ሚኒስትር ፕሮፌሰር ሂሩት ወልደማርያም መናገራቸው ይታወሳል። በተቋማቱ የተከሰተውን አለመረጋጋት ለማስቆም እርምጃ መውሰድ መጀመሩን የሚኒስትሩ ቃል አቀባይ ትላንት ለአሜሪካ ድምጽ ራዲዮ መናገሩ የሚታወስ ሲሆን ዘጠኝ መቶ ግለሰቦች ና ተማሪዎች ላይ የተጠያቂነት ክስ መመሰረቱ እና በመቶ ሃምሳ ሰዎች ላይ ደግሞ ምርምራ የተካሄደ መኖን ማስታወቃቸው አይዘነጋም። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሀዋሳም አመሰግናለሁ። ዮናታን፣ ወደ ተከታዩ የመጽሔት ርዕስ እንለፉ። መንግስት በምዕራብ ኦሮሚያ በሚገኙ ሸማቂዎች ላይ እርምጃ እየወሰደ ነው ብለዋል የኦሮሚያ ብልጽግና ፓርቲ የህዝብ ግንኙነት ኃላፊ። ከሸማቂዎቹ ጋር የሚደረግ ድርድር የለም ብለዋል ቃል አቀባዩ አቶ ታዬ ደንዳአ። የሸማቂዎቹ የምስራቅና ሆሮ ጉድሩ ወለጋ መሪ በእርምጃው እየተጎዳ ያለው ህዝቡ ነው ብለዋል። ናኮር መልካ ተጨማሪ አለው። ለደህንነታችን ስለምንሰጋ ስማችንን መጥቀስም ሆነ ድምፃችን እንዲቀረጽ አንፈልግም የሚሉ አንዳንድ የምዕራብ ኦሮሚያ ነዋሪዎች በአራቱም የወለጋ ዞኖች፣ በተለይ በምዕራብ ወለጋና ቄሌም ወለጋ በመንግስትና ሸማቂዎች መካከል በሚደረገው የተኩስ ልውውጥ የህብረተሰቡ ሰላም ስጋት ላይ መውደቁን ተናግረዋል። ባለፈው ሳምንት አርብ ታህሳስ 24 2012 ዓ ም በምዕራብና ቄሌም ወለጋ ስልክና ኢንተርኔት በማቋረጥ መንግስት እርምጃ መውሰድ መጀመሩ ይበልጡኑ ሁለንተናዊ እንቅስቃሴያችንና ሰላማችን ላይ አደጋ እንዲጋረጥ አድርጓል ይላሉ። የብልጽግና ፓርቲ ኦሮሚያ ክልል ህዝብ ግንኙነት ኃላፊ አቶ ታይደንዳ በምዕራብ ኦሮሚያ በሚገኙ ሸማቂዎች ላይ መንግስት እርምጃ እየወሰደ መሆኑን አምነዋል። ወደ ምዕራብ የሚገኙ ህዝቦች እየተጎዱ ነው፣ ችግር ውስጥ ናቸው ተብሎ በማህበራዊ መገናኛ ብዙሃን ፌስቡክ የሚነገረው ነገር የሌለ ነገር ነው። ነገር ግን ህዝቡ ለረዥም ጊዜ ሰቆቃ ውስጥ ነበር ከዛ ውስጥ ህዝቡ እንዲወጣና ሰላም እንዲሰፍን በሰላማዊ መንገድ የተሞከረ ነገር ነበር። ይህ ሳይቻል ሲቀር መንግስት በፖሊስና ጸጥታ ኃይሉ የሚወስደው እርምጃ አለ። ይህ ደግሞ ዛሬ የተፈጠረ ነገር አይደለም፣ የቆየ ነገር ነው። ሰው ሲገደል ዝም ብሎ አይቶ ሽፍታ ወደ ህግ ይቅረብ ሲባል ሰላማዊ ሰው ሽፍታ ወደ ህግ ይቅረብ ሲባል መነካት የለበትም የሚል ካለ ይህ ትክክል አይደለም። የስልክና የስልክ ኢንተርኔት አገልግሎት በምዕራብ ኦሮሚያ መቋረጥ ግን ከእርምጃው ጋር አይገናኝም ብለዋል። ለምን እንደተቋረጠም የማውቀው ነገር የለኝም ሲሉ ተናግረዋል አቶ ታዬ። አቶ ታዬ ድንዳ ከሽፍቶቹ ጋር ምንም የምንወያየው ነገር የለም የህግን የበላይነት እናስከብራለን ብለዋል። የኦሮሞ ነጻነት ግንባር ኦነግ ጦር የሚባል ነገር የለኝም ብሏል። ሽማግሌም ወደዛ ልኮ ብዙ ሸማቂዎች ገብተዋል። የሚያዋጣን ጦርነት ብቻ ነው ብለው እዛው ጫካ አይቀሩም? አሉ። ከእነሱ ጋር ተወያይቶ መፍትሄ መስጠት ስለማይቻል መንግስት የህዝቡን ደህንነት ማስከበር እና ሰው በሰላም ወጥቶ እንዲገባ ማድረግ ኃላፊነቱ ስለሆነ ሌላ አማራጭ የለም። ለህዝቡም ስለሚደረገው ጥንቃቄ የሚከተለውም ብለዋል። ሰላም የህግን የበላይነት በማስከበር ብቻ ነው የሚመጣው። ይህም የሆነው ለህዝቡ ጥንቃቄ ለማድረግ ነው። ችግር እንዳይደርስበት እያደረግን ያለን እኮ ለሌላ ሳይሆን ለህዝቡ ነው። የአካባቢው ህብረተሰብ ወጥቶ መግባት፣ መስራት፣ ሀሳቡን በነፃነት መግለጽ አቅቶት ነበር። ጥንቃቄ ማድረግ ብቻ ሳይሆን ባለጉዳዩ ራሱ ህዝቡ ነው። በምዕራብ ኦሮሚያ እና ደቡብ ኦሮሚያ ተጣለ የተባለው የማዘዣ ማዕከሉ አስተዳደር መቼ ይነሳል ብለን ለጠየቅናቸውም ተከታዩ መልስ ሰጥተዋል። ያው ቁመጀ እንደገኘ ማለ ካምኒ ሰይራ ከበቺ ዘበከ ወንዱ ማዩን ኮማንድ ፖስት የሚባለውን ነገር ሰዎች ሲሉን የሰማ ነው። ህግን የሚያስከብር አካል ሁሉም ቦታ አለ። ችግር ያለበት ቦታ ላይ ሀይል ጨምሮ ህግ እንዲከበር ማድረግ ይቻላል። ከዞን ዞን ወይም ከወረዳ ወረዳ ልዩነት ቢኖር ኮማንድ ፖስት የሚባል ነገር ግን የለም። አሁን ባለው የሰላም ሁኔታ በምዕራብና ደቡብ ኦሮሚያ የ2012 ሀገር አቀፍ ምርጫ ስለመካሄድ አለመካሄዱም እንዲህ ብለዋል አቶ ታዬ። ችግሩ የባሰበት ቦታ ላይ ተጨማሪ የጸጥታ አካላትን በማሰማራት ሰላም ማስጠበቅ ያለ ነገር ነው። ህዝቡም መሮት ከችግሩ ለመውጣት ቆራጥነት ስላለው ከጸጥታ አካላትም ጋር እየሰራ በመሆኑ በአጭር ጊዜ ውስጥ ሁሉም ቦታውን ስለሚይዝ እንደ ሌሎቹ የኦሮሚያ አካባቢዎች ለምርጫ የሚደረገው ዝግጅት ይቀጥላል ማለት ነው። መንግስት፣ የህግ በላይነትን በማስከበር አካባቢው ወደ ሰላም እንዲመለስ ይሰራል ሲሉም ተናግረዋል። አቶ ታዬ በዚህ ዙሪያ አንድ የሸማቂዎቹን ጦር መሪ በስልክ ካነጋገርኳቸው በኋላ አስተያየታቸው እንዳይተላለፍ በመጠየቃቸው የከፍተኛ ጦር መሪውን ምላሽ እንዳገኘን ይዘን ለመመለስ እሞክራለን። ለአሜሪካ ድምፅ ናኮር መልካ ካምቦ አመሰግናለሁ። ናኮር ለዘገባው ወደ ተከታዩ የመጽሔት ርዕስ እንለፍ። በምዕራብ ኦሮሚያ የስልክና የኢንተርኔት ግንኙነት መቋረጡን ተከትሎ በተለያዩ ዩኒቨርሲቲዎች ውስጥ ተማሪዎች የተቃውሞ ሰልፍ አድርገው ከጸጥታ ኃይሎች ጋር በተፈጠረ ግጭት አንድ ተማሪ መሞቱና ጉዳት የደረሰባቸውም እንዳሉ ተገልጿል። የሳይንስና ከፍተኛ ትምህርት ሚኒስቴር የተፈጠረውን ሁኔታ ለቪኦኤ አረጋግጧል። ሙክታር ጀማል ተጨማሪ አለው ከትላንት በስቲያ ጀምሮ በመደውላቡ በአርሲ ባህሮማያና ቡሌሆራ ዩኒቨርሲቲዎች የተቀሰቀሰው ተቃውሞ በምዕራብ ኦሮሚያ ወለጋ ዞኖች የስልክና ኢንተርኔት ግንኙነት መቋረጡን ተከትሎ በዓልን ጨምሮ ለሳምንት ከቤተሰብ ጋር አለመገናኘታቸውንና በአካባቢው ያለው ሁኔታ መረጃ ማግኘት ባለመቻላቸው አሳስቦናል በማለት ሰልፍ መውጣታቸውን ነው ለቪኦኤ የገለጹት። ዛሬ ጠዋት በቡሌሆራ ዩኒቨርሲቲ የተደረገውን ተቃውሞ ተከትሎ አንድ ተማሪ ሞቶ ሌሎች መቁሰላቸውን ነው የግቢው ተማሪዎች የሚገልጹት። መጀመሪያ ላይ እንትን ነበር፣ ሰልፍ ነበረ፣ ልጆች ወጣው ማለት ነው። ሰልፉ ለምን ነበር የተወጣው? በቃ ከወለጋ ላይ እንትን ኮማንድ ፖስት ሲነሳ ምናምን፣ ከዛ ገቡ። ማንም ጥያቄ ስለሚሰማ የነበረ የለም። ከዛ በኋላ እንትን ተኩስ ተከፈተ እና አንድ ልጅ መጡ የተመታ ሶስት ሰው ነው ግን፣ በዛ አጋጣሚ እንትን እዛ ነው ጊዜ የሞተው አንድ ሰው ነው። ማንንም ይባል ላስ ናይ ምን ተማሪ ስንተኛ አመት ነው? ሶስተኛ አመት። ብዙ ሰው በጣም ተመተው አለ ነው ሌሎቹ ሆስፒታል ናቸው። ከዛ እዛ ነን። እዚህ ሁለት ልጆች በጣም ተመተው ነበር ከኛ ጋር የመጡ እነሱ ደግሞ አሁን ወደ ሆስፒታል እንትን ብለዋል። በቃ እጃችን ላይ በቡሌ ሆራ ዩኒቨርሲቲ የተከሰተውን ግጭት ተከትሎ የአንድ ተማሪ ሕይወት ማለፉን የቡሌሆራ ሆስፒታል አረጋግጧል። በቡሌሆራ ሆስፒታል ጠቅላላ ነርስ የሆኑት አቶ ኤባ ዮሐንስ የተናገሩት መርቶት ያምሳይ ዱፋኔ ጅሩ ሆስፒታል ቡሌሆራ የተወሰኑ ተማሪዎች ተጎድተው ወደ ቡሌሆራ ሆስፒታል መጥተዋል። ከመጡት ተማሪዎች ውስጥ አንዱ ወዲያውኑ ነው ሕይወቱ ያለፈው። ወደ አስራ ስድስት የሚሆኑ ተማሪዎች ቀላል ና ከባድ የተለያዩ ጉዳቶችን አስተናግደዋል። ወደ ሐዋሳ ሆስፒታል ሪፈር ያደረግነው አንድ ተማሪ አለ። ሌሎቹ ግን እኛው ጋ ነው ተኝተው እየታከሙ ያሉት ነው ያሉት። መሰል ተቃውሞዎች በመደውላቡ በአርሲ ና ሀረማያ ዩኒቨርሲቲዎች መካሄዳቸውን አስመልክቶ ቪኦኤ ያነጋገራቸው ተማሪዎች በሀረማያ ዩኒቨርሲቲዎች ተማሪዎች ጥቁር ለብሰው ያሳዩት የነበረው ሀዘን ላይ የተደረገው ክልከላን ተከትሎ ወደ ተቃውሞ መቀየሩን ነው ስማቸው እንዳይጠቀስ የጠየቁ ተማሪዎች የተናገሩት በጠዋቱ ጀምሮ ቀን ጥቁር ልብስ የለበሱ ሰዎች ለምን ጥቁር ልብስ ትለበሳላችሁ ብለው ነው ታሰሩት። አንዳንዶች ደግሞ እየተመቱም አሉ። በአብዛኛው የታሰረ አለ። አንድ አምሳ ተማሪ የሚሆን የታሰሩ አሉ። አሁን በጣም የተመታም ሰዎችም አሉ። በስም ለማንሳት ተፈለኩ። አሁን ሆስፒታል ውስጥ ያገኙ የሚገኙ ሰዎች አሉ። ለምሳሌ ቦኮ አራተኛ አመት ተማሪ እና ዮሲ የሚባል ሰውዬውን ተማሪም አለ። ከዛ ያንለስም በጣም አሁን በእስር ቤት ውስጥ የማይገኙ የት እንደሚሄዱ የማይታወቁ ሰዎችም ተማሪዎች አሉ። በምዕራብ ኦሮሚያ ኢንተርኔት መቋረጥን አስመልክተው ስላካሄዱት ተቋውሞ የተጠየቁት በኦሮሚያ ክልል የብልጽግና ፓርቲ ቃል አቀባይ አቶ ታዬ ደንዳአ በአካባቢው በታጠቁ ኃይሎች ላይ ዘመቻ እየተካሄደ መሆኑን አረጋግጠው ነገር ግን ከዚህ ቀደም ከነበረው የተለየ አለመሆኑን ተናግረዋል። በተለያዩ ዩኒቨርሲቲዎች ስለተደረጉ ተቃውሞዎች አቶ ታዬ ተከታዩን ያሉት ንጹህ ሰው ሲጎዳ ቁጭ ተብሎ ታይቶ፣ ዛሬ ደግሞ ሽፍታ ወደ ሕግ ይመለስ ተብሎ እንቅስቃሴ ሲጀመር ይህ መነካት የለበትም ብሎ መቃወም በእውነት አግባብ አይደለም ነው ያሉት። አቶ ታዬ የሳይንስ የሳይንስና ከፍተኛ ትምህርት ሚኒስቴር ቃል አቀባይ አቶ ደቻሳ ጉርሙ በበኩላቸው ከወቅታዊው የከፍተኛ ትምህርት ተቋማት የጸጥታ ችግር አንጻር ተማሪዎቹ ከመሰል እንቅስቃሴዎች እንዲቆጠቡን ያሳሰቡት። ያው የሕግ የበላይነት ማስከበር የግዴታ ነው። ይሄ እንደዚህ ለሰልፍ በሰልፍ ጥበብ የሚወጡ ነገሮች ዞሮ ዞሮ ተማሪዎችን ነው የሚኖሩ ዝምል ቢባል ቢፈቀድም ወደ ሌላ ነገር መልካቸውን ይቀጀራል። ስለዚህ ንብታ የሚሰጡትን ምክር የሚሰጡትን ሀሳብ መቀበል ና በተክላይ ምክንያቱም፣ ለተሰለፍነ ብቻ የምናመጣው ነገር ስላለሆነ ምንም የሚመጣ ነገር የለም። እንደገና ደግሞ ለምንድን ነው ይሄ ነገር እየሆነ ያለው የሚለውንም ማቴን ማስተዋል ያስፈልጋል። ለሁሉ ነገር ያገባናል፣ ይመለከተናል ብለን ተጋ ብለን ከሆነ ሶሉሽን ሊሆን አይችሉም። ይህ ገበላይነት ደግሞ ምንም ውጤታማ የሆነ ስራ መባት አይቻል ስለዚህ አሁን ተማሪዎች እንደ ተማሪ እንደ ትምህርት ቤት የትምህርት ቤት ምስግና ደንብ አክብሮ ማንኛውም የሚጠይቁትን ነገር ደግሞ በሰዓት በህጋዊ መንገድ ነው መጠየቅ የሚገባቸው ና ከቅጥታ ኃይሎች ጋር በመካከል የሚሉትን መተግበር ያስፈልጋል። ሌሎች በጣም ስፔሲፊክ የሆኑ የዩኒቨርሲቲ ጉዳዮችን ከዩኒቨርሲቲዎች መረጃዎችን ብታገኙ ይችላል። በምዕራብ ኦሮሚያ የስልክና ኢንተርኔት ግንኙነት መቋረጥ ሳምንት ገደማ ያስቆጠረ ሲሆን በኢትዮጵያ ቴሌኮም የምዕራብ ኦሮሚያ ቅርንጫፍ አገልግሎቱ መቋረጡን አምኖ ምክንያቱን አላውቅም ማለቱን መዘገባችን ይታወሳል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ አመሰግናለሁ። ሙክታር። ተከታዩ የመጽሔት ርዕስ ወደ ዓለም አቀፍ ጉዳይ ይወስደናል። ቴሕራን አጠገብ ከትናንት በስቲያ የወደቀው የዩክሬን የመንገደኞች አይሮፕላን በኢራን ሚሳይል የተመታ መሆኑን የሚያሳይ ማስረጃ እንዳላቸው የዩናይትድ ስቴትስ እና የካናዳ ባለሥልጣናት እየተናገሩ ናቸው። ስለ አደጋው ግምቶችን እያሰሙ ያሉ ዘገባዎች የጀቱ ችግር ሊሆን አይችልም ሲሉ እየተሰሙ ነው። የበረራውን ሂደት የሚመዘግቡት መሳሪያዎች ተገኝተው በኢራን ባለሥልጣኖች እጅ ናቸው። በአደጋው ከሞቱት 176 ሰዎች ከ80 በላይ የሚሆኑት ኢራናውያን መሆናቸው ተገልጿል። ሪፖርተራችን ዝላቲትሳ ሆክ ያጠናቀረችውን ዘገባ አዳነች ፍሳይ ታቀርበዋለች። ባለፈው ረቡዕ ኢራን ላይ ወድቆ የተከሰከሰው የዩክራይን ጀት አይሮፕላን በሁለት በሩሲያ የተሰሩ ሚሳይሎች ነው የተመታው ይላሉ። የመታው ሳይታሰብ ሊሆን ይችላል ይላሉ። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ አይሮፕላኑ በረራ ላይ ነው የነበረው። የእኛ ስርዓት አይደለም፣ ከእኛ ጋር የሚያገናኘው ነገር የለም። አይሮፕላኑ የወደቀው ኢራን የዩናይትድ ስቴትስ ወታደሮች በሰፈሩበት ቦታ ላይ የቦሊስቲክ ሚሳይሎችን ከተኮሰች በኋላ ብዙም ሳይቆይ ነው። ኢራን ሚሳይሎቹን የተኮሰችው በአሜሪካ ድሮን ለተገደሉት ከፍተኛ ጀኔራሏ ቃሴም ሱሌማኒ ለመበቀል ነው። ከተሳፋሪዎቹ ወደ ግማሽ የሚጠጉት የኢራን ዜጎች ናቸው። ብዙ ደግሞ ካናዳውያን ናቸው። 176 የሚሆኑ ሰዎችን ሕይወት ያጠፋውን እርምጃ በመተንኮስ ተግባር ዩናይትድ ስቴትስ ተጠያቂ ልትሆን ትችል እንደሆነ የካናዳው ጠቅላይ ሚኒስትር ጃስቲን ትሩዶ ሲጠየቁ አይሮፕላኑ የወደቀበት ምክንያት ምን እንደሆነ ለይቶ ለማወቅ የተሟላ ምርመራ ከመደረጉ በፊት ድምዳሜ ላይ መድረስ አይገባም ብለዋል። ድምዳሜ ላይ ለመድረስና በማንኛውም መንገድ ስለ ተጠያቂነት ለመናገር ጊዜው ገና ይመስለኛል። በአሁኑ ወቅት ትኩረታችን በመላ ሀገሪቱ ሐዘን ላይ ያሉትን ሰዎች መርዳትና መረጃ ማቅረብ ነው። ድምዳሜ ላይ ከመድረሳችን በፊት ግን ሙሉና ተአማኒ ምርመራ ማድረግ እንደሚያስፈልግ እንረዳለን። የኢራን ባለሥልጣኖች ጀት አይሮፕላኑ በሚሳይል ተመትኖ የወደቀው የሚለውን ወሬ ትላንት አስተባብለዋል። በኢራን ላይ የሚካሄደው ዘመቻ አካል ነው ብለውታል። አንድ የኡክራይን ባለሥልጣን የአይሮፕላኑ መከስከስ ምክንያት ገና ግልጽ አይደለም ሲሉ ለተባበሩት መንግሥታት ድርጅት የጸጥታ ምክር ቤት ተናግረዋል። ኡክራይንና ካናዳ ባለሙያዎቻቸው በምርመራው ሂደት እንዲሳተፉ ጠይቀዋል። የኡክራይን ምክትል የውጭ ጉዳይ ሚኒስትር ሰርገይ ኪስላትስያ አሁን አይሮፕላኑ የወደቀበትን ምክንያት መመርመርና መልስ ማግኘት የባለሙያዎቹ ስራ ነው። ባለሙያዎቹ ስራቸውን መስራት እንዲችሉም ሙሉ ድጋፍ ያስፈልጋቸዋል። የኢራን መንግስት ቃል አቀባይ ዛሬ ንጋት ላይ ባወጡት መግለጫ ሁሉም ወገኖች፣ የዩናይትድ ስቴትስ ቦይንግ ኩባንያም ጭምር፣ በአይሮፕላኑ አደጋ ምርመራ ውስጥ አስተዋጽኦ እንዲያደርጉ ጋብዘዋል። አመሰግናለሁ አዳነች። ክቡራትና ክቡራን አድማጮች ዝግጅቶቻችንን እስከ ምሽቱ አራት ሰዓት የተከታተላችሁ አብራችሁን እንድትቆዩ እንጋብዛለን። አሁን ከምሽቱ ሶስት ሰዓት ከ አርባ ደቂቃ ሆኗል። አዲስ አበባ ላይ በአስራ በሀያ ሁለት በሀያ አምስትና በሰላሳ አንድ ሜትር ባንድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ እየተላለፈ ያለ ስርጭታችንን ነው እያዳመጣችሁ ያላችሁት አት ቪኦኤ አምሃሪክ በ ፌስቡክ ላይቭ ዝግጅቶቻችንን ማዳመጥ ትችላላችሁ። በአሃዱ ራዲዮ 94.3 ላይም እንገኛለን። ወደ ተከታዩ ዝግጅት እንለፍ። ኢትዮጵያ የጦር መሳሪያ አስተዳደርና ሕግ ቁጥጥር አጽድቃለች። በህጉ ይዘት ላይ የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ተስፋዬ ዳባን ጽዮን ግርማ ማምሻውን አነጋግራለች። ቀጥሎ ይቀርባል። የህዝብ ተወካዮች ምክር ቤት በትላንትናው ዕለት የጦር መሳሪያ ቁጥጥርና አስተዳደር አዋጅን ተወያይቶ አጽድቋል። በውይይቱ ላይም የተለያዩ ሀሳቦች ተነስተው ነበር። ጋዜራ መንጫ ጦር አሁን እነዚህ እቃዎች ስናይ ቅድም የተከበረው የምክር ቤት አባል አስቀምጠዋል። ከአርሶ አደሮች ወይ ደግሞ ከህዝቡ ባህል ጋር የሚያያዙ እቃዎች ናቸው። ስለዚህ ይሄ በህግ ወይ ደግሞ በህጉ እንዲካተት መደረጉ ነገ ይህንን ህግ አፈጻጽሙ ላይ እነ ችግር ይገጥመዋል የሚል ግምት ነው ያለው በአለም ላይ ቀስ የጦር መሳሪያ የዘመናዊነትና የባህላዊነት ወይም የኋላ ቀርነትና የማዘመን ጉዳይ ካልሆነ በስተቀር አሁን ዛሬም ባደጉ ሀገራት ቀስትን በጣም በዘመነ አኳያ ዛፎቹን በስቶ በሚሄድበት ማንኛውንም ነገር ጥሶ በሚሄድበት እያዘመኑ ለጦር እየተጠጠሙት ያለ መሳሪያ ነው። ምንጫ አሁን በፌስቡክ የምናያቸው የተደራጁ ወጣቶች ይዘውት የሚሰለፉት ሰልፍ ሲታይ ይሄ ለእርሻ ነው ብለን ሀሳብ ለማንሳት እጅግ ይከብዳል። ወሌ ባለባቸው አካባቢዎች ወሌ፣ ማጭድ ባለባቸው አካባቢ ማጭድ ኢቨን፣ በፖለቲከኞቻችን እየተመሩ በየአካባቢ በተደራጀው ኃይላት ምክር እየተሰጣቸው ወጣቶች ወይም የተደራጀ ኃይል ሌላ አቅጣጫ የያዘ ያለበት ሁኔታ ነው በሀገራችን ያለው። ስለዚህ ቁጥጥር ይደረግ። አዋጁ የያዛቸውን ዝርዝር ጉዳዮች በተመለከተ እንዲያብራሩልን በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ተስፋዬ ዳባን ጠይቀናቸው ነበር። አመሰግናለሁ ስለጋበዛችሁ ማለት ነው። ይህን በጣም የማደንቀው ጣቢያ ነው። ከልጅነት ጀምሮ ስከታተለ የነበረ ነው። በጣም አመሰግናለሁ። እናመሰግናለን። እኛም ጦር መሳሪያና አስተዳደር አዋጅን በተመለከተ ዋና ዋናው ዓላማ በሀገራችን የተለያዩ ሰላምና ጸጥታን ሁኔታዎችን በተመለከተ ለማረጋጋት ይረዱ ዘንድ ከሚረዱ መሳሪያዎች ውስጥ አንዱ ወጥ የሆነ በፌዴራል ደረጃ ወይንም በሀገር ደረጃ ሊጠቅሙ የሚችሉ አዋጆችን ማውጣት ነው። ከዚያ አኳያ የጦር መሳሪያና አስተዳደር ቁጥጥር ማስተዳደር አዋጅን በትናንትናው ዕለት አጽድቀናል። የአዋጁ ዋና አላማ ምንድን ነው? በተቻለ መጠን የአገሪቱን ሰላምና ደህንነት ከማስጠበቅ አኳያ፣ ሕግ የበላይነትን ከማረጋገጥ አኳያ ሁሉም ስርዓትና አስተዳደሩን ጠብቆ የጦር መሳሪያን ህጋዊነትን በተመለከተ ወጥ የሆነ በፌዴራል ደረጃ ህግ ማውጣት ነው። ከዚህ አኳያ ያው እንደሚታወቀው በህገ መንግስቱ ከተሰጡ ስልጣኖች ውስጥ የፌዴራል መንግስቱ ስልጣን ከሚያወጣባቸው ወይንም ህግ ከሚያወጣባቸው ጉዳዮች ውስጥ አንዱ እንደሚታወቀው የጦር መሳሪያ አያያዝና አጠቃቀም ነው። ከዚህ አኳያ ነው እንግዲህ በትናንትና ሁለት የጠበቀውን የኢትዮጵያን የጦር መሳሪያ ቁጥጥርና አዋጅ ወደ አዋጁ ደግሞ ዝርዝር ጉዳዮች ስንመጣ በኢትዮጵያ ውስጥ በተለያዩ አካባቢዎች እንደ ባህል እንዲሁም ለተለያዩ አገልግሎቶች የሚውሉ የጦር መሳሪያዎች፣ ድምጽ ያላቸው የጦር መሳሪያዎች፣ እንዲሁም ድምጽ የሌላቸው ብረት መሰል የጦር መሳሪያዎች በዜጎች እጅ ይገኛሉና አዋጁ በዝርዝር እነዚህ ለይቶ አስቀምጧል ካስቀመጠስ ምን ምንድን ናቸው በትክክል አዋጁ መሰረት በተቻለ መጠን የለየናቸው ጉዳዮች አሉ በተለይ የነዚህን እነ ሚንጣን ገጀራን እና የመሳሰሉት የሚል የህግ አንቀጽ አስቀምጠናል ምክንያቱም አብዛኛዎቹ የተለያየ መጠሪያ በኢትዮጵያ የተለያዩ ክፍሎች መጠሪያ ስላላቸው የመሳሰሉትን በሚል በአዋጁ ውስጥ አስቀምጠናል። ስለዚህ የህግ አውጪ አካል በተቻለ መጠን በሀሳቡ የመጣለትን ጉዳዮች ዘርዝሮ አስቀምጧል። ከዚህ አኳያ ዋናው ዓላማ ምንድን ነው? እነዚህ ጎጅ አድራሽ እቃዎች ብለን የተረጎምናቸው ጉዳዮችን በተመለከተ በተለያዩ አካባቢዎች ለእርሻ፣ ለልማት፣ ለቡና መመንጠሪያ የመሳሰሉትን የሚመለከቱ ጉዳዮች በምንም አይነት መልኩ በዚህ በጎጂ አድራሽ እቃዎች ዝርዝር ውስጥ የማይካተቱ መሆኑን በትክክል የፓርላማው ኢንቴንሽን ወይንም የፓርላማው ሀሳብ ምን እንደሆነ ያስቀመጥንበት ሁኔታ አለማለት። ስለዚህ ከነዛ ውጭ ያሉትን ግን ሆነ ተብሎ በዘር ወይንም ይሄ ጀኖሳይድ የምንለው አይነት ማለት ነው። ለተለያዩ ለጎጂ ጉዳት ለማድረስ የሚጠቀሙትን ከሆነ ግን በዚህ አዋጅ መሰረት በዛ ድንጋጌ ውስጥ የሚካተቱ መሆኑን ያስቀመጥንበት ሁኔታ ነው ያለው አቶ ተስፋዬ። ስለዚህ ይሄ አዋጅ የሚመለከተው የትኛውን የትኛውን መሳሪያ ነው? እስኪ አዋጁ የሚመለከተው ነው ይዘርዝሩልኝ። አሁ ይሄ መሳሪያ የሚመለከተው ጉዳት አድራሽ እቃዎች ተብሎ በአዋጁ ውስጥ የተተረጎሟል። ለምሳሌ በአዋጁ ውስጥ መጀመሪያ ውይይታችን ወቅት እንደተነሳው ወይምም በትናንትናው ውይይታችን ወቅት እንደተነሳው ለጊዜው ለፓርላማው የመጡት በሀሳቡ አንደኛው ቀስ፣ ሁለተኛው ጦር ነው። ሶስተኛው ገጀራ ነው። አራተኛው እነዚህን የመሳሰሉ ጎጂ አድራሽ እቃዎች ብለን ነው የተረጎም። የመሳሰሉት ስንል እነዚህን የመሳሰሉት ጉዳዮች ጉዳት ለማድረስ በህብረተሰቡም ሆነ በተለያዩ ብሔር ብሔረሰቦች አጣራዊ መሰረት የተለያዩ የስለታማና በሰውነ ጉዳት አድራሽ ባህሪ ያላቸው መሳሪያዎችን ያስቀማጥንበት ሁኔታ አለ። ስለዚህ እነዚህን ጉዳዮችንም የሚያካትት መሆኑን አዋጁ ውስጥ እንትማት በተለይም ለምሳሌ ጫካ የጫካ ቡና አለ አደለ? እሱን ነው የሚመንጠር። እንደገና ደግሞ ባህረርጌ አካባቢ ደግሞ ምንጫን በተመለከተ ለልማትና ለእርሻ አገልግሎት የሚያውሉበት ሁኔታ ነው። ስለዚህ እነዛ ለእርሻና ለተለያዩ የልማት ስራዎች የሚውሉትን መሳሪያዎች በተመለከተ ግን እዛ አካባቢ ያለው ኤክሰፕሽን ነው፣ እነሱን አይመለከትም። ከዛ ውጭ ግን ሰውን ለመጉዳትና ሆነ ብለው ይህ መሳሪያ አደራጅቶ አዘጋጅቶ እነ ቀጽን፣ እነ ሜንጫን፣ እነ ገጀራን እና የመሳሰሉትን ብለናል። ይሄ በህግ ትርጓሜ መሰረት ኢንተርፕሬቴሽን ባይ አናሎጂ ወይም የተመሳሰሉትን ነገር በዛ ማዕቀፉ ማስገባት በሚለው የህግ ፕሪንስፕል መሰረት እንዲገቡ አድርገን እነዚህ ጉዳዮችን በተመለከተ ሰውን ለመጉዳት በመከፋፈል በብሔር በዘር ምክንያት እነዚህን ጉዳይ እነዚህን መሳሪያዎች ወጂ አድራጅ መሳሪያዎችን በዛ የተጠቀሙ አካሎችን በተመለከተ የተጠቀመ አካል በህግ የሚጠየቅ መሆኑን ያስጠመኝበት ስርዓት አመሰግናለሁ፣ አቶ ተስፋዬ ዳባንና ጽዮንን። አላበቃም ውይይቱ ሙሉን በዌብሳይታችንና በፌስቡክ ገጾቻችን ላይ ማግኘት ይቻላል። ወደ ተከታዩ የምሽቱ ዘገባ እናልፋለን። ህወሀት በለውጡ እና በውህደቱ ጉዳይ ላይ የሰነዘራቸውን ትችቶችና ያቀረባቸውን ውንጀላዎች ተረት ተረት ሲል ያጣጣለው ብልጽግና ፓርቲ ተቃውሞውን መናገር ግን መብት ነው ብሏል። በፌዴራል መንግሥት የተለያዩ የሥልጣን ደረጃዎች ላይ የሚገኙ የህወሓት አባላት የሆኑ ባለሥልጣናት በያዙት ኃላፊነት እንደሚቀጥሉ ብልጽግና ፓርቲ አመልክቷል። እስክንድር ፍሬው ዝርዝሩን ይዟል ዋ ባለፈው ሳምንት መጨረሻ ባካሄደው ጉባኤ ጥገኛ ከሆነው የብልጽግና ፓርቲ ጋር አልዋሃድን ብሏል። በአስተሳሰብም በመስመርም አብረን መጓዝ አንችልም ነው ያለው። ጠቅለል ያለ ምላሽ ስጡኝ እና ከዚህ ልጀመር አመሰግናለሁ። ባለፈው ፍሮ አካሄደው አስቸኳይ ጉባኤ የመስመር እና የአመለካከት ልዩነት አለን በሚል ብልጽግናም ፓርቲ እንደማይዋህድ ገልጾ ነበር። በእኛ ግምት ግን እንደዛ አልነበረን። ምክንያቱም ከአባሎች ዛ ተነጋግሬ እመጣለሁ ይዋሃዳሉ፣ ይከላከላሉ የሚል ነበር። መጀመሪያ አካባቢ የሆነ ወነ ግን ውሳኔው በጋራ እንደሰማን ነው ከራሳቸውን ፌዴራሊስት ሃይል እኛልን እነዚህ ካዴዎች ናቸው የሚል ያለው አይነት አቋም ያለው መግለጫ ማውጥቷል። በእኛ ግምት ያ ሁሉ የተሳሳተ ነው። ትክክለኛ ህብረ ብሔራዊ ፌዴራላዊ ዲሞክራሲያዊ መንግስት አቋም ይዞ የተነሳው የብልጽግና ፓርቲ ትክክለኛ መስመሩ ነው ሳለ ግን፣ ያው ከነሱ በኩል ነው አለመፈለግም መፍታቸው ነው፣ አለመቀላቀልም መፍታቸው ነው። ግን ሌላ ሌላ ነገር ግን ማለት አይችሉም። ምክንያቱም እነዚህ ውህደት የፈጠሩ አካላት ክህደት ፈጽሞ አዚስ ከማለት የሚደረሱበት ሁኔታ አለ። ይሄ ትክክል አደለን መታረም ያለበት ይመስለኛል። እዚህ ላይ ያተዋወሉ በጉባኤው ላይ በአቋም መግለጫም በተለያዩ ንግግሮችን የተንጸባረቁ ሀሳቦችን እያነሳን እንቀጥል። ለምሳሌ ለውጡ መስመሩን እንደ ፋተ የሚገልጹ አስተያየቶች ተሰጥተዋል። በኢትዮጵያ ውስጥ ተስፋ ሰጪው ለውጥ ተቀይሮ ህግ የሚጣፍበት ሰላም የደፈረሰበት ዜጎች የሚፈናቀሉበትና የሚታሰሩበት ሁኔታ ተፈጥረዋል ብለዋል የፓርቲው ሊቀመንበር ዶክተር ደብረጽዮን። ለምሳሌ በዚህም ኢትዮጵያ ወደ መበታተን የሚወስዳት መስመር ይዛለችን፣ ያሉት በዚህ ላይ ምንድን ነው የብልጽግና ፓርቲ አስተያየት? ይሄ የራስ ግሉ አቋም ሊሆን ይችላል። ነገር ግን አሁን ሀገራችን የተስፋ የለውጥ መንገድ ላይ ነች ያለችው ይሄ መበታተን አደጋ ሳይሆን የአንድነት የብልጽግና ጎዳና ላይ ነች ሀገራችን ያለችው። ምናልባት እንደለመዱት ከዚህ በፊት ማፈን ማሰር እውነት ሀገር ከተባለ ከፍተኛ የሆነ የደህንነትና የጸጥታ ችግር ያለበት ክልል ቢኖር ከኢትዮጵያ ውስጥ ትግራይ ነው ማለት ይቻላል። መናገር የማይቻልበት ፖለቲካ፣ ተፎካካሪ ፓርቲዎች የራሳቸውን ሀሳብ በውጉ መግለጽ የማይችሉበት የተለየ ሀሳብ ያለው ደግሞ ከሀዲ ተብሎ በነሱ አጠራር ማለት ነው የሚፈረጅበት ሁኔታ ነው ያለው። ችግሩ ያለው እዛው ራሳቸው አካባቢ መፈተሽ ነው እንጂ ሌላው በፊት ታፍኖ ታስሮ ተሰዶ መፈናቀልም በፊት ሚሊየንስ የሚቆጠሩ ዜጎች ወደ ቤታቸው፣ ወደ ጊያቸው ተመልሶ በአሁኑ ሰዓት የተሻለ ተስፋና ለውጥ ላይ ያለችበት አገር ላይ ነው ያለን እንጂ እነሱ እንደሚሉት አይደለም። እና ከፍተኛውን የደህንነትና የጸጥታ ችግር ያለበት ክልል ቢኖር ያ ክልል ነው። ስለዚህ ራሳቸውንና አካባቢያቸውን መጀመሪያ ወደ ውስጣቸው መፈተሽ አለባቸው እንጂ ግምገማቸው ትክክል አይደለም የሚል አቋም ነው ፓርቲያችን ያለው። አፋወሉ ባለፉት ሰላሳ አመታት በኢትዮጵያ ራስን በራሴ ማስተዳደር መብትን ያስከበረ እንደዚህም ሰላምና ልማትን ያመጣ መስመር ትተን ወደዚህ አዲስ ፓርቲ አንገባም የሚልም በአቋም መግለጫው ላይ ማለት ነው። ባለፉት ሰላሳ አመታት ህዝቡ ራሱን በራሱ የሚያስተዳድርበት ፍታዊ ተጠቃሚነትን ለማረጋገጥ የሚያስችል ሁኔታም ተፈጥሮ ነበር። ያ ሁኔታ እንኳን የለም የሚል ሀሳብን ተንጸባርቋል። ምንድን ነው በዚህ ላይ እናንተ ምላሽ? ባለፉት ዓመታት ሰላም እና ልማት የሚባለው ዘፈንና ፉከራ ትክክል አይደለችም። በትክክል ቁጥሬን ባለፈው ዓመት አካባቢ ኢህአዴግ ራሱ ቁጭ ብሎ አስራ ሰባት ቀን ግምገማ ባደረገበት ጊዜ መፈናቀሎች፣ ሞት፣ ስርዓት ሰብአዊ መብት ጥሰት፣ ሌሎችን ሌሎችም ነገሮች ራሱ ያደረገው ኢህአዴግ እንደሆነ የማንነት ጥያቄ በአግባቡ እንዳልተመለሰ፣ ማፈን፣ መግደል፣ ዝርፊያ፣ ሌሎች ነገሮች እንደነበሩ ኢህአዴግም እነሱ ባሉበትም ከምድር በላይ ከሰማይ በታች ያሉ ችግሮች ተዘርዝሮ ወጥቶ ህዝቡንም ጭምር ይቅርታ የተጠየቀበት ሁኔታ ዛሬ እንደ አዲስ ማቅረብ በራሱ ትክክል አይደለም። በእኔ ግምት ራስን መስተዳደር ነበረ ማለት አይቻልም። በሞግዚትነት አስተዳደር ሀገር የወደቀችበት ሁኔታ ነበረ። አንዳንድ አጋር ክልሎች በሀገር ጉዳይ ላይ መወሰን መወያት የማይችሉበት ሁኔታ ነበረ። የማንነት ጥያቄ በትክክል ራስ መስተዳደር ነው ከተባለ ያው ዲፋይን ማድረግ ይቻላል አልነበረም። ስለዚህ ይሄ ብቻ አይደለም፣ መፈናቀሎችም ነበሩ። ኢህአዴግ እያስተዳደረ የሚል ስ የሚቆጠር ህዝብ ከሶማሌም፣ ደቡብ፣ ከኦሮሚያም፣ ከቤኒሻንጉልም ከተለያዩ ብረሱ የሀገሪቱ ክፍሎች ኢህአዴግ ባስተዳደረበት ጊዜ ከፍተኛ የሆነ የመፈናቀል መጠራጠር፣ ስደት የነበረበት ሁኔታ አለ። ይሄ በመረጃ እና በመስረጃ የምናወራው ጉዳይ እንጂ ለፖለቲካ ፍጆታ ሊሆን የምናወራው ነገር አይደለም። ስለዚህ ራስን በራስ መስተዳደር ከጽሁፍ የዘለለ መሬት ላይ ያልነበረ ሁኔታ ነው። ይሄ በዚህ መገንዘብ ብቻል ጥሩ ነው። ሁለተኛ ልማት መጥቷል፣ ልማት መጥቷል። እዛ ላይ ልዩነት የለንም። ብልጽግና ፓርቲ ጥሩ ጥሩ ነገሮችን ያስከትላል፣ ስህተቶችን በአግባቡ ያርማል። ዋና መሪያችን ይሄ ነው። ልማቱ ግን በትክክል ፍትሐዊ ነው ማለት ይቻላል? ፍትሐዊ የሆነ ህዝቡን በአግባቡ እየጠቀመ የስራ ድለትን በአግባቡ መልስ የሰጠ ልማት መጥቷል ማለት እንደማይቻል በእርግጥ የሚነት መናገር የሚቻል ነገር ነው። ምክንያቱም ከአዲስ አበባና አካባቢ በርካታ ኢንቨስትመንት ፕሮጀክቶች አሉ። እዚህ ፕሮጀክቶች እንደምናውቀው አርሶ አደሩን አፈናቅሎ በአግባቡ ካሳ ሳይከፈላቸው ተመልሶ ደግሞ መቋቋም የማይችሉበት ሁኔታ ነበረ። ህዝቡ ከመሬቱ የተፈናቀለው ድሀ፣ ለማኝ፣ ዘበኛ የሆነበት ሁኔታ ነበረ። የኑሮ ውድነቱም እንደምናቀው ነው። የሀገር ኢኮኖሚም አርባ ዘጠኝ ፐርሰንት እዳ እዳ የሆነበት ሁኔታ ነበረ፣ መክፈል የማይቻል እዳ። ስለዚህ በኢኮኖሚ እድገት በኩል ለውጡ ዋለ እድገቱ ዋለ። እድገቱ ግን ፍትሃዊ አልነበረም፣ ድሀውን የሚጠቅም አልነበረም። የስራ አጥነት እንደምታየው ከፍተኛ የሆነ ችግር ያለበት ነው። ምክንያቱም በሌሎች ሀገሮች በተወሰነ መልኩ የኢኮኖሚ እድገት ሲኖር፣ በዛው ልክ ደግሞ ስራ አጥነቱ ይቀንሳል። በእኛ አገር ግን ተቃራኒ የሆነ ሁኔታ ነበር። ስለዚህ እድገቱ ካለ የስራ አጥነቱ መቀነስ ነበረበት። እድገቱ ካለ ፍትሃዊ ተጠቃሚነቱ መረጋገጥ አለበት። በዚያው ልክ ደግሞ አርሶ አደሩ ሕይወት መሻሻል ነበረበት። ይሄ ሁሉ የምወራው ግን ያው ተረት ተረት ነው። እድገቱ ግን አለ የተወሰኑ ጠብሰዎችን ጠቅሟል። ከዚህ ውጭ ግን መላው ኅብረተሰብ እያሳተፈ እያቀፈ የጠቀመ እድገት መጥተዋል ማለት ያቅያል አመሰግናለሁ እስክንድር። ክቡራትና ክቡራን፣ አልተጠናቀቀም። እስክንድር የጀመረው ውይይት ከአቶ አወሉ አብዲ ጋር ይቀጥላል። በሌላ ምሽት እናስከትላለን። አሁን ከምሽቱ ሶስት ሰዓት ከሀምሳ ስድስት ደቂቃ ሆኗል። ዝግጅታችን ወደ መጠናቀቁ ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ቮይቴክ ዞርኒያክ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጅ ትዝታ በላቸው። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ለዜናው ቆንጅታ የስቱዲዮ ውስጥ አለች። የማጠቃለያውን ዜና አሁን ታሰማናለች። ኢትዮጵያ፣ ግብጽና ሱዳን በህዳሴ ግድብ ጉዳይ አዲስ አበባ ውስጥ ያካሄዱት ውይይት የመጨረሻ መግባባት ላይ አልደረሰም። የውሃ አሞላልና አለቃቀቅ፣ እንደዚሁም የሁኔታ ስራ አመራር፣ የድርቅ መርህ ያለ ስምምነት የተንጠለጠሉ ጉዳዮች መሆናቸውን የኢትዮጵያ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ኢንጂነር ስለሺ በቀለ ለአሜሪካ ድምጽ ተናግረዋል። ዩናይትድ ስቴትስ እና የዓለም ባንክ በውይይቶቹ በታዛቢነት እንዲሳተፉ መስማማት ጥቅምን አሳልፎ መስጠት እንደሆነ ተደርጎ የሚናፈሱ መረጃዎችንም አጣጥለዋል። ሚኒስትሩ ሚኒስትሩ የስራ መልቀቂያ አስገብተዋል ተብሎ የተናፈሰውንም ወሬ ዶክተር ስለሺ አስተባብለውታል። በዚህ ሳምንት ኬንያ ውስጥ ሶስት አሜሪካውያን በአልሸባብ ጥቃት ስለተገደሉበት ጉዳይ ምርመራ እንዲካሄድ የዩናይትድ ስቴትስ የአፍሪካ እዝ አፍሪ ወደ ስፍራው ልከዋል። የደቡብ ሱዳን ተቀዳሚ ምክትል ፕሬዚደንት ታባን ዴንጋይ ሰብአዊ መብት ረገጣ ፈጽመዋል ያሏቸውን ውንጀላዎች አስተባበሉ። ዩናይትድ ስቴትስም ማዕቀቡ ታችን በዚሁ ሊጠናቀቅ ነው። የሚቀረን የፕሮዲውሰሯ ግብዣ ብቻ ነው። አጠር ያለች ሙዚቃ ጣል እናድርግና በመላ ባልደረቦቻችን በዋና አዘጋጇ ትዝታ በላቸው ስም የምሰናበታችሁ ሶሎሞን አባተ፣ ፕሮዲውሰሯን ብርሃን ኃይሉ አብራችሁን ስለቆያችሁ ከልብ እያመሰገንን ጤና ይስጥልን እንላለን። የትግርኛ ዝግጅት ከእኛ ቀጥሎ ይቀርባል። እስከዚያው ድረስ ግን ደህና ሁኚ ከመልሁኚ